ስለ ሺ ፖላንድ ቱርን ውስጥ የሰሜን አትላንቲክ የጦር ቃል ኪዳን የሚያካሂደው ወታደራዊ ልምምድ ከከዚህ ቀደሙ ልዩ የሚያደርገው ምንድን ነው? አሁ እንግዲህ እንደዚህ አይነት ወታደራዊ ልምምድ አዲስ አይደለም። ከሁለት ሺ ስድስት አመተ ምረት ጀምሮ እንደ ጎርጎሮስ የጊዜ ቀመር ማለት ነው። በየሁለት አመቱ ይህንን መሰል ወታደራዊ ልምምድ የሰሜን አትላንቲክ ካልኪዳን ድርጅት ያደርጋል። የዘንድሮው ምናልባት ለየት የሚያደርገው ነገር ግዝፈቱ ነው። ሰላሳ አንድ ሺ ወታደሮችን አካቷል። ከ18 የኔቶ አበል ሀገራት ማለት ነው እንዲሁም አምስት አጋር ሀገራት ተሳታፊ ሆኗል። ቅድሚያውን የምትይዘው አሜሪካ ነች 14 ሺ ወታደሮችን አካታለች። ፖላንድም አስራ ሁለት ሺህ ሌሎችም የኔቶ አባል አገራት ወታደሮችን አዋጥተዋል። ከዚህ ቀደም ኔቶ ወታደራዊ ልምምዶችም በሁለት ሺህ አስራ አምስት አካሂዶ ነበር። በዛን ወቅት ሰላሳ ስድስት ሺህ ወታደሮችን ነበረ ያሳተፈውና እና የአሁኑ ሁሉን አቀፍ ልምምድ ነው በማካሄድ የሚገኘው ምናልባትም የኮሚኒዝም ስርዓት በፖላንድ ካከተመ በኋላ ትልቁ የወታደራዊ ልምምድ ነው ተብሎ ነው እየተነገረ ያለው። እንግዲህ እስካሁን እንደምታውቀው፣ ስለሺ ናቶ በዚያ አካባቢ በሚያደርገው እንቅስቃሴ ሩሲያ ደስተኛ አይደለችም። አሁን ደግሞ አንተም እንደገለጽከው እጅግ ግዙፍ የሆነ ወታደራዊ ልምምድ እየተካሄደ ነው። በዚህም መከፋቷን ተናግራለች። ይህ የቀዝቃዛው ጦርነትን ወቅት የሚያስታውሰው እንቅስቃሴ የሚያስከትለው ነገር ይኖራል ብሎ መገመት ይቻላል ወይ? አዎ፣ እንግዲህ ምንድነው፣ ክሪሚያ ላይ ከሁለት አመታት በፊት የተከሰተውን ድርጊት ተከትሎ በአካባቢው አለመረጋጋት አለ። ይህንንም ተከትሎ የኔቶ አባል ሀገራት በተለያዩ ጊዜያቶች ወታደራዊ ልምምድን ያደርጋሉ። ሩሲያም አሁን እየተደረገ ባለው ወታደራዊ ልምምድ ቅር መሰኘቷን ነው የገለጸችው። የሩሲያው ፕሬዚደንት ቃል አቀባይ ድርጊቱ በአገራቱ መካከል ያለውን መተማመን ይሸረሽራል ነው ያሉት። እንዲሁም ደግሞ የውጭ ጉዳይ ሚኒስትሩ ሰርጌይ ላቫሮቭም ኔቶ ወታደራዊ መሰረተ ልማቱን ወደ ሩሲያ ድንበር ማስጠጋቱ ጥሩ አለመሆኑን መሸሸግ እንደማይፈልጉ ነው የተናገሩት። በነገራችን ላይ ከአስር ቀናት በፊት ማለት ነው የኔቶ ዋና ጸሐፊ በፖላንድ ጉብኝት አድርገው ነበረ። በዋርሶ ዩኒቨርሲቲም ተገኝተው ንግግር አድርገው ነበር። በዛ ንግግር ላይ የመገኘት እድል አግኝቼ ነበር። እሳቸው ያሉት ምንድን ነው? ግልጽ መልእክት ማስተላለፍ እፈልጋለሁ። ወደ አዲስ የቀዝቃዛ ጦርነት ወይም ወደ አዲስ የጦር መሳሪያ እሽቅድድም መግባት አንፈልግም። በኔቶ አባል ሀገራት ላይ የሚደረግን ትንኮሳ እንደ ሌሎች የኔቶ አባላት አገር ላይ እንደተደረገ ነው የምንቆጥረው፣ ጸጥ ብለንም አንመለከትም ነበር ያሉት እና ሩሲያም የራሷን የጦር መሳሪያ እሽቅድድም የጦር ሰፈሮችን ማቋቋም ይዛለች እና በአካባቢው ከፍተኛ ውጥረት ነው ያለው። ይሄ ልምምድ ስር ቀናትን ነው የሚፈጀው። ከአስር ቀናት በኋላ የሚኖረውን ውጤት ለማየት ብዙዎችን በጉጉት እየጠበቁ ነው የሚገኙት። ስለሺ ይልማ ዋርሶ የሚገኘው የማህበራዊ ምርምር የድህረ ምረቃ ትምህርት ቤት ተማሪ። አመሰግናለሁ ለሰጠህን ማብራሪያ።